The voice of America. ህወሓት የተዘጉ መገናኛ ብዙሃንና የኢንተርኔት አገልግሎት እንዲከፈቱ እንዲሁም የታሰሩ ፖለቲከኞች ይፈቱ ሲል ጠይቋል። ፓርቲው በወቅታዊ ጉዳዮች ላይ ባወጣው መግለጫ ሀገርን ከመፍረስ ለማዳን ሁሉን አቀፍ ሀገራዊ መድረክ እንዲጠራ ጠይቋል። በሌላ ዜና የትግራይ ክልልን ምርጫ ይመራሉ የተባሉ የምርጫ ኮሚሽን መሪዎች በመጪው ሐሙስ ክልሉ ምክር ቤት ፊት ቀርበው እንደሚሸሙ ተገልጿል። ኮሚሽኑን የሚመሩትን ህዝብ እንዲጠቁም በተደረገው ጥሪ መሰረት ባለፉት ሶስት ቀናት ከ750 በላይ እጩዎች መጠቆማቸው ተገልጿል። ሙልጌታ ጽበሀ ከመቀለ ዝርዝሩን ልኳል። ህዝባዊ ወያነ ሓርነት ትግራይ ህወሓት ዛሬ ማምሻውን ባወጣው መግለጫ በኢትዮጵያ ፖለቲከኞች እየታሰሩ ነው በማለት ተቃውሟል። ፓርቲው የፌዴራሉ መንግስት በተደጋጋሚ የአብይ አህመድ መንግስት እያለ የጠራ ሲሆን መንግስት ለአምባገነናዊ ፕሮጀክቱ እንቅፋት ይሆናል ብሎ ያመናቸው የማፈን የማሰርና የማዋከብ ስራ አጠናክሮ ተጥሎበታል በማለት ከሷል። ሂደቱ የሽብር ተግባር ነው በማለት የወነጀለው መግለጫው ሰላማዊ፣ ህጋዊና የፖለቲካ ትግል ሙሉ በሙሉ ዝግ እንዲሆን ያስችላሉ የተባሉ እርምጃዎች እየተወሰዱ ነው በማለት ገልጿል። በአዲስ አበባ የፓርቲው አመራሮች መታሰራቸው የገለጸው ህወሀት አቶ ተወልደ ገብረ ጻድቃን የአዲስ አበባ የህወሀት ልዩ ዞን ጽህፈት ቤት ኃላፊና የፓርቲው ማዕከላዊ ኮሚቴ አባል እንዲሁም የህወሀት ከፍተኛ አመራር አቶ ተስፋ አለምህ ደጎና ሌሎች ታፍነው ተወስደዋል በማለት ከሷል። የአፈና ሂደቱ መቆም አለበት በማለት ያስታወሰው ህወሀት የተዘጉ ሚዲያዎች፣ የኢንተርኔት አገልግሎት እንዲከፈት ጠይቋል። ያለ አግባብ የታሰሩ ያላቸውን ፖለቲከኞች ይፈቱ ሲልም ፓርቲው ጠይቋል። ሀገር ከመፍረስ ለማዳን እንዲችል ሁሉን አቀፍ ሀገራዊ መድረክ ይደረግ በማለት አሳስቧል። ህወሀት በሌላ ዜና በትግራይ ክልል ደረጃ ምርጫ ለማካሄድ ምርጫውን የሚመሩ የምርጫ ኮሚሽን አመራሮች ለመምረጥ ህዝብ በስልክ ጥቆማ እየሰጠ ነበር። የምርጫ ኮሚሽን አመራሩ ምልመላ ኮሚቴ ሰብሳቢ መምህር አሰፋ ገብረስላሴ እንደተናገሩት ጥቆማ መርሃ ግብሩ በዛሬ ሁለት ከቀትር በፊት ተጠናቋል። በዚህም የሰባት መቶ ሀምሳ ሰዎች ጥቆማ መቀበላቸው ገልጠዋል። ከእነዚህ አስር ሰዎች መርጠው ለክልሉ ርዕሰ መስተዳደር እንደሚያቀርቡ ተናግሯል። የአስር ሰዎች ስም ዝርዝር ለሚዲያ በማቅረብም ህዝብ አስተያየት ይሰጥበታል ብለዋል። የክልሉ ርዕሰ መስተዳድር ከፖለቲካ ፓርቲ መሪዎች ጋር ነገ በእጩዎቹ ጉዳይ ይወያያሉ ያሉት መምራ ሰፋ በስተ መጨረሻ አምስት አመራሮች በርዕሰ መስተዳድሩ ለክልሉ ምክር ቤት አቅራቢነት ይሾማሉ በማለት ተናግሯል። እንደ ሰብሳቢው ገለጻ የክልሉ ምክር ቤት ሐሙስ ተሰብስቦ የምርጫ ኮሚሽን አመራሮች ይሾማል። በምርጫ ጉዳይ ከምርጫ ቦርድ አመራሮች አስተያየት ለማግኘት በተደጋጋሚ ያደረግነው ጥረት አልተሳካም። ሆኖም የኢትዮጵያ ምርጫ ቦርድ በሀገሪቱ በማንኛውም አካባቢ ምርጫ የማስፈጸም ስልጣን የተሰጠው ለብሔራዊ ምርጫ ቦርድ ብቻ ነው በማለት ከዚህ ውጭ ለሚካሄደው ማንኛውም ሂደት ይህ ሕገ መንግስታዊ ነው በማለት ሲቃወም ነበር። አሜሪካ ድምፅ ሙሉጌታ ጽባሕም መቀለም